የዘጠነኛው የሶማሊያ ፕሬዚዳንት የሞሐመድ አብዱላሂ መሐመድ በዓለ ሲመት መቅዲሾ አውሮፕላን ማረፊያ አቅራቢያ ትናንት የተካሄደው በከፍተኛ የጸጥታ ጥበቃ ነበረ። የጎረቤት ሀገራት መሪዎች በተገኙበት በዚሁ ስነ ስርዓት ላይ ፕሬዚዳንቱ ባሰሙት ንግግር በስልጣን ዘመናቸው የሀገሪቱን ጸጥታ ለማስከበር፣ መልካም አስተዳደርን ለማስፈን፣ ሙስናን ለመዋጋትና እርቀ ሰላም ለማውረድ እንደሚጥሩ ቃል ገብተዋል። ትኩረታቸው ሀገሪቱን ማረጋጋት እንደሚሆን ያሳወቁት ፕሬዚዳንቱ ለሽምቅ ተዋጊው ቡድን አሸባብም መልእክት አስተላልፈዋል እጅ ስጥ የሚል ፕሬዚዳንቱ በተለይ ተታለው አሸባብን የተቀላቀሉ ወጣቶች ወደ መንግስታቸው የሚመለሱ ከሆነ እጃችንን ዘርግተን እንቀበላችኋለን ብለዋል አሸባብ በቅርቡ በሰጠው መግለጫ አዲሱን ፕሬዚዳንት በአራት ዓመቱ የስልጣን ዘመናቸው እንወጋቸዋለን ሲል ጦርነት አውጆባቸዋል መቀመጫውን ለንደን ያደረገው ሶማሊያዊ ጋዜጠኛ ሊበን አህመድ ፕሬዝዳንቱ ለአሸባብ አባላት የሰላም ጥሪ ቢያስተላልፉም መንግስታቸው ግን በሽብርና አሸባሪዎች ላይ የያዘው አቋም ተለውጧል ማለት አይደለም ይላል። ባለፈው ጊዜ አልሸባብ ለሰላም የሚቆም ከሆነ ምረት እንደሚያደርጉ አስታውቀው ነበር። በመርህ ደረጃ ግን ትናንት የተሰየሙት አዲሱ ጠቅላይ ሚኒስትር ከአሸባሪነት ጋር ፈጽሞ አንደራደርም ነው ያሉት። ከቡድኑ ጋር ወደፊት አብረው ሊሰሩ የሚችሉት አልሸባብ ትጥቁን ፈቶ አዲሱን የሱማሊያ ፖለቲካ ሲቀላቀል ብቻ መ We are going to process the new era. ጋዜጠኛ ሊበን፣ ፕሬዝዳንቱ ለወጣቶች ያቀረቡት ጥሪ ግልጽ ነው ይላል መልእክቱ። ሰዎችን ቦምብ እያፈነዳ የሚገድል አሸባሪ ድርጅት አገልጋይ ከመሆን የተሻሉ እድሎች ተጠቃሚ እንዲሆኑ የሚጠይቅ ነው። አሸባብ አሁን ተዳክሟል ቢባልም የደፈጣ ጥቃቱ ግን አልቆመም። ከቅርብ ጊዜዎቹ የአሸባብ ጥቃቶች ውስጥ ባለፈው እሁድ 38 ሰዎች የተገደሉበት የመቅድሾው የቦምብ ፍንዳታ አንዱ ነው። አዲሱ ፕሬዝዳንት በተመረጡበት ዕለትም ፕሬዝዳንታዊ ቤተ መንግስት አቅራቢያ ቡድኑ በጣለው ጥቃት ሁለት ተገድለዋል። አሸባብ የደፈጣ ጥቃቱን በቀጠለበት በአሁኑ ጊዜ የፕሬዝዳንት መሐመድ አብዱላሂ ጥሪ ሰሚ ያገኝ ይሆን? እንዴትስ ሊሳካ ይችላል? ጋዜጠኛ ሊበን ይህ በሶማሊያ የጸጥታ ኃይሎች ብቃት የሚወሰን ነው የሚሆነው። እነዚህ ወታደሮች ሁሌም ገንዘብ አያገኙም። ሶማሊያ ከዘመተው የአፍሪቃ ህብረት ጦር ጋር ሲነጻጸር የሶማሊያ የጸጥታ ኃይሎች በቂ ገንዘብ አይከፈላቸውም። አቅማቸው እንዲያድግ ከተደረገ ግን አልሸባብን ሊከላከሉ እንደሚችሉ ማሳየት ይቻላል። ምክንያቱም ይህ ከሆነ ከጊዜ በኋላ በደቡባዊ ሱማሊያ የአልሻባብን እንቅስቃሴ አስቸጋሪ አድርገዋልና፣ ይህ ፕሬዚደንቱ ዓላማቸውን ሊያሳኩ የሚችሉበት አንዱ ዘዴ ነው። ሌላው ደግሞ ከአልሻባብ ጋር መነጋገር ነው። የሶማሊያንና የዜጎቿን ክብር ለማስመለስ እንደሚጥሩ ያሳወቁት አዲሱ የሶማሊያ ፕሬዚዳንት በስልጣን ዘመናቸው በሶማሊያውያን መካከል እርቀ ሰላም ማውረድ አንዱ ትኩረታቸው መሆኑን ተናግረዋል። ጋዜጠኛ ሊበን እንደሚለው እርቀ ሰላም ሶማሊያን እንደገና ለማረጋጋት ከሚረዱት መንገዶች አንዱ ነው። ይህ ከዚህ ቀደምም መሞከሩን አስታውሶ የአሁኑ ፕሬዚዳንት ያሰቡት ግን ከቀደመው ይለያል ይላል። ባለፉት ዓመታት የእርቀ ሰላም ጥረቶች የተደረጉት ከሶማሊያ ውጭ ነው። ይህ የመጀመሪያው አጠቃላይ እርቀ ሰላም ደግሞ በሶማሊያውያን ለሶማሊያውያን በሶማሊያ ውስጥ ነው የሚካሄደው። የእርቀ ሰላሙ ጥረት ሶማሊያ ውስጥ እንዲካሄድ ነው የሚፈልጉት። እንደ ጋዜጠኛ ሊበን አህመድ ፕሬዚደንቱ ተሰሚነት ያላቸው ሶማሊያውያንን፣ የሀገር ሽማግሌዎችን፣ የሲቪክ ማህበራትንና የሃይማኖት መሪዎችን እንደዚሁም ምሁራንን በእርቀ ሰላሙ ጥረት በማ ለማሳተፍ ዓላማቸውን ያሳካሉ ተብሎ ይጠበቃል።